የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያየ አይነት በርካታ አቤቱታዎችን መቀበሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ በኦሮሚያ ክልል ጉጂ በሚገኘው ኔጌሌ የምርጫ ክልል ድምፅ እንዳይሰጥ አግዶ የነበረ ቢሆንም በእለቱ ድምፅ መሰጠቱንም የተናገሩት ወይዘሮ ብርቱካን ጉዳዩ ወደ ሕግ እንደሚወሰድ ገልጸው በስፍራው የተካሄደው ምርጫ ተቀባይነት አይኖረውም ብለዋል። ኬኔዲ አባተ ዝርዝር አለው። በስካሁኑ የምርጫ ሂደት ዙሪያ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በተካሄደባቸው አብዛኛው አካባቢዎች የድምጽ ቆጠራዎች በመጠናቀቅ ላይ እንደሚገኙ ገልጸዋል። ምንም እንኳን በአማራ በአፋር እና በሲዳማ ክልሎች የሚገኙ ውስን የምርጫ ጣቢያዎች ውጤት ባይደርስም ከነዚህ ውጭ ያሉት የምርጫ ጣቢያዎች የቆጠሩትን ድምጽ ወደ ምርጫ ክልሎች እንዳደረሱም ነው የተናገሩት የድምጽ መስጫ ወረቀቶች ከነሳጥናቸው ታሽገው ሁሉም በሚባል ብዙ ከሌሎቹ ልበል ወደ ምርጫ ክልል ደርሰዋል። ከዛ ውጪ በምርጫ ክልል ደረጃ ውጤታቸውን አጠቃለው ሕጉ በሚጠይቃቸው መሰረት ይፋ ያደረጉ የምርጫ ክልሎች አሉ። እንግዲህ እነዚህ የምርጫ ውጤቶች ጊዜያዊ ውጤቶች ናቸው። በምርጫ ሕጉ ላይ በተደነገገው መሰረት ሁሉም የምርጫው ክልሎች በቀጣዮቹ ሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁም ወይዘሪት ብርቱካን ገልጸዋል። ምርጫው በተጠናቀቀ በአምስት ቀናት ውስጥ የምርጫ ክልሎች ማዳመራቸውን አጠናቀው ውጤቱን መግለጽ ስላለባቸው በዚህ ሁለት ቀን ውስጥ ሁሉም የምርጫ ክልል ውጤቱን አዳምሮ ከጣቢያ ያገኘውም ማለት ነው አሸናፊው ማን እንደሆነ እና ከዛም ሌሎቹም ካንዲዴቶች ምን ያህል ድምጽ እንዳገኙ የሚያሳየውን የመጨረሻ ሰነድ ለህዝብ ይፋ እንዲያደርግ ይጠበቅበታል። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያዩ አይነት በርካታ አቤቱታዎችን መቀበሉንም ሰብሳቢው አንስተዋል። የቀረቡትን አቤቱታዎች እንዳለ አጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤትታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥባቸውም ማለት አይደለም ግን ዋና ፕራዮሪቲ አይሆኑም ሌሎቹ በጣም ቦርዶ በጥልቀት መመርመር ያለባቸው አቤቱታዎች አሉ የምናያቸው ይሆናሉ። በኦሮሚያ ክልል ጉጂ በሚገኘው የነጌሌ አንድ የምርጫ ክልል የቦርዱን ክልከላ በመጣስ ድምፅ መሰጠቱን ወይዘሪት ብርቱካን በድምፅ መስጫው እለት ያጋጠመ ከፍተኛ ችግር አድርገው አቅርበዋል። በኦሮሚያ ክልል በነገሌ ምርጫ ቀን አንድ ቀን ሲቀረው ሰኔ አስራ ሶስት ማለት ነው በክልሉ የታተመው ድምፅ መስጫ ወረቀት በህግ መሰረት ተመዝግቦ የነ ነበረን የግል ተወዳዳሪ ያላካተተ እንደሆነ በመረዳታችን ነገሌ ምርጫ ክልል ማለት ነው፣ በዚህ ዙር ምርጫ ማድረግ የለበትም ብለን ከላይ እስከታች ትዕዛዙንም መረጃውንም አስተላልፈን ነበረ። እንግዲህ አንድ ኃላፊ ወይም የመንግስት ሊሆን ይችላል ወይም የራሳችን ሊሆን ይችላል መቀጠል አለበት በማለቱ ከመቶ በላይ በሚሆኑ ጣቢያዎች ላይ ምርጫውን ሲያስመርጡ ውለዋል። ይሄ ፍጹም የህገወጥ ተግባር ነው። ለፌዴራል ፖሊስ ይሄን መረጃ ያሳውቀን ጥፋቱ ማን እንደሆነ እንዲጣራ እናደርጋለን በህግም እንዲጠየቁ እናደርጋለን ያ የተደረገው የምርጫ ስርዓት ግን ምንም አይነት የህግ ውጤት የሚኖረው አይሆንም የምርጫውን ሂደት ወደ አርባ ሺህ የሚሆኑ የሀገር ውስጥ ታዛቢዎች እንዲሁም ከአፍሪካ ህብረት ከምስራቅ አፍሪካ ተጠባባቂ ኃይልና ከሁለት የአሜሪካ ተቋማት የተውጣጡ አለም አቀፍ ታዛቢዎች መታዘባቸውን የምርጫ ቦርድ ሰብሳቢዋ ወይዘሪት ብርቱካን አንስተዋል ከእነዚህ ታዛቢ አካላት ብዙዎቹ የትዝብታቸውን ቅድመ ሪፖርት ማውጣታቸውን በመጠቆም ከዚህም ሲወርዱ ጠቃሚ ምክር ሐሳቦችን ማግኘቱን ተናግረዋል። በተለይም የሀገር ውስጥ ታዛቢዎችን ያቀፈው የሲቪል ማህበራት ጥምረት በምርጫው ዕለት የተከሰቱ እንደ ቁሳቁስ እጥረቶች ያሉ የተለያዩ ተግዳሮቶችን በተመለከተ ያቀረባቸው ጥቆማዎች ቦርዱ አፋጣኝ ምላሾችን እንዲሰጥ ከፍተኛ አስተዋጽኦ እንደነበራቸው የቦርዱ ሰብሳቢ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ